ዜና በጊዜና በቦታ ስለተፈጸመ አስፈላጊ ስለሆነ ወይም ሊነገር ስለሚገባ ጉዳይ የሚቀርብ ትኩስ መረጃ መሆኑ ቀርቶ መስማት ስለመረጥነው ወሬ መሆን ሲጀምር ያኔ እውነትና ዜና ተለያዩ። አሁን ያን መስማት የመረጥነውን ነገር ግን እውነት ያልሆነ ወሬ የሚያቀብለን ይበዛል። ወሬ አቀባዮቻችንም የእኔ የሚሏቸውን ጨምሮ የቱንም ያህል በሰዎች ህይወት ላይ ጉዳት የሚያደርስ ቢሆን እንኳን ከውሸት ማትረፍ ዋናው ጉዳይ ይሆንና ገበያው ይደራል። ለመሆኑ እንዲህ ያለው ሁኔታ በምን ይፈጠራል? ለምን ከአንድ በላይ መልሶች ያሉት ይመስላል? አድማጮች፣ ከሶስቱ እንግዶቻችን ከዶክተር ተሻገር ሽፈራው፣ ከዶክተር ቴዎድሮስ ወርቅ አለማው ወርቅነህና ከአቶ አዲሱ ፍሬው ጋር ጀመር ወደ አደረግነው ውይይት ነው የምንመለሰው። እልባት ካደረግንበት እንደረደራለን የሚነሱት ሀሳቦች በርካታ ናቸው። መፍትሄዎቹ ጋርም አልደረስንም። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራሳችንን የዕለት መረጃዎችን እንዴት እንደምናገኝ፣ እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ እናደርግ በሚል ነው አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ያህል ቀላል አይደለምና የትኛውም መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል? ለተራው ሰው ቀላል የሚባልም ፈተና አይደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር ጠዋት ስትነሳ፣ ወደ ስራ ስትሄድ፣ ትምህርት ቤትም ከተማሪዎች ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙኃን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴትስ ትክክል መሆናቸውን ታረጋግጣለህ? መልካም የእኔ ተሞክሮ በግል ጠዋት የሀገር ውስጥ ሬዲዮ ጣቢያዎችን አዳምጣለሁ። ቢሮ ከገባው በኋላ ደግሞ የማያቸው ድረገጾች የመደበኛ መገናኛ ብዙሃን ድረገጾች ናቸው። አልፎ አልፎ እነዚህ የዩቲዩብ ዜናዎችን አያለሁኝ። እና እነዚህ እንግዲህ አይነታቸውና ብዛታቸው በጣም የሰፋ ነው። የተወሰኑትን እንደው እየታገስኩ የምመለከታቸው የማዳምጣቸው የዩቲዩቦች አሉ ነገር ግን በብዛት በጣም የከፋ ሆኖ የተበላሸ መረጃ የሚያስተላልፉትን በአብዛኛው እየተው አያለው። ከዚህ መረጃውን ከመውሰድ አንጻር ሳይሆን መረጃዎቹ ምን አይነት መልክ አላቸው አጠቃላይ የዚህ የኦንላይን ብዙሀን መገናኛ ምን ይመስላል ከሚለው አንጻር የምመለከታቸው አሉ። ያ ማለት ግን ያሳምኑኛል ማለት አይደለም። አንዳንድ ጊዜ አብዝተው የተበላሹ ሲሆኑ እውነቱን ያመጡለት እንኳን ለመቀበል የሚያስቸግረኝ ነገር ነው። በአብዛኛው ከሞባይሌ ላይ የተለያዩ ዓለም አቀፍ የዜና ድረገጾችን አያለው። ማታ ደግሞ ቴሌቪዥን አያለው። የዜና ቴሌቪዥን አያለው። የሀገር ውስጥም የውጭም ቴሌቪዥን ጣቢያዎች በአብዛኛው የመገናኛ ብዙሀን መረጃ የማግኘት ተሞክሮ ይሄንን ይመስላል። አመሰግናለሁ ዶክተር ተሻገር። በዚህ ሰዓት ውይይታችን የሚከታተሉ አድማጮች እንዴት፣ ኬት በምን እናረጋግጣለን የሚለውን ጥያቄ ቢያነሱ የየግል ተሞክሯችንንም ለማዛመድ እንዲረዳ ነው። እርግጥ ነው እናንተ በሙያችሁ ምክንያት እንደ መምህር የተሳሳተ መሆኑን እያወክም የተዛባ መረጃ ያቀርቡትንም በጥናትና ምን እንደሆኑ ምንጫቸውን ማየት ለውይይትም ለስራም አስፈላጊ ስለሆነ የመመልከት እድል እንደሚኖራችሁ እረዳለሁ። ዶክተር ቴዎድሮስ ወደ አንተ ልምጣ። ቀደም ብለህ እንደጠቀስከው እኛም ያለንበት የተሻለ እውነተኛ መረጃ ይወጣል ተብሎ የሚጠበቅበትም ዓለም የተዛባበት ሁኔታ ነው ያለው። የቅርብ ጊዜውን የተሰናባቹን ፕሬዝዳንት ገጠመኞች የተከታዮቻቸውን፣ እና ራሳቸው ፕሬዝዳንቱ ጭምር በየቀኑ የሚያስተላልፏቸው የሐሰት መረጃዎች ያደረሱት ጉዳት በስፋት ይነገራል። ይሁን እንጂ የተሻለ ማረጋገጥ የሚቻልበት ዓለም ነው ያለ ነው እና የመረጃ ምንጮቹም ከፍላጎት ባሻገር ብዙ ማረጋገጫዎች እንደ ልብ በየቀኑ የሚገኝበትም ነው እና እስኪ እሱንም አዛምደህ የራስህን እንደ መምህርም በግልም ደግሞ የኢትዮጵያንም ሆነ የዓለም አቀፍ መረጃዎችን እንዴት ነው የምታገኘው? በምን መልኩ ነው የምታየው? የግል ተሞክሯችን በተወሰነ ደረጃም ቢሆን ጠቀሜታ ይኖረዋል በሚል ነው ማነሳው። እውነት ነው አሉላ። እኔም ልክ እንደ ዶክተር ተሻገር ተመሳሳይ የሆነ ዜና፣ አዲስ ወሬ የማይበት አካሄድ ነው ያለኝ። ግን ቅድም ስለ ማህበራዊ ሚዲያ ስናገር አይ ቲንክ ብዙ አሉታዊ የሆነ ሳይዱን ነው ያወራሁት። ያም እንግዲህ አሁን ከመጣብን መዘዝ እና ጣጣ አንጻር ከዚህ ከሀሰተኛ ዜና ስርጭት አንጻር እየተነሳ ነው። ግን አንድ ነገርም ጠቆም አድርጌ ማረፍ የምፈልገው ማህበራዊ ሚዲያ ብዙ ብዙ ብዙ የሆነ አዎንታዊም ደግሞ ጎና አምጥቶልናል። ከነኚህ ካመጣልን አዎንታዊ ጎኖች አንዱ በተለይ እንደኛ ሀገር ባለው ሁኔታ በእርግጥ በብዙም ቦታ ብዙ ወጣቶችን ከፖለቲካ ተሳትፎ ከተለያየ አይነት በአገር ቤትም በለው በዓለም ዙሪያም በለው ነው የዜግነት ግዴታቸውን ለመወጣት ፖለቲካ ውስጥ ለመሳተፍ ትልቅ አስተዋጽኦ አድርጓል እና ለዚህ ነው አሁን እኮ በጣም ብዙ ሰዎች ወደ ማህበራዊ ሚዲያ የሚቀርቡት በፊት ድምፅ ያልነበራቸው ድምፅ የተነፈጉ ሰዎች ይሄንን እንደ አንድ አማራጭ ስለሚመለከቱት ነው። ስለዚህ ይሄንን ነገር ለማንሳት ፈልጋለሁ እንደው ቶታሊ ማህበራዊ ሚዲያ ትችት ላይ ብቻ እንዳላተኩር ብዬ ነው። ግን አንተ ወዳልከው ነጥብ ደግሞ ሲመጣ እኔ ጠዋት ተነስቼ የምመለከተው ማህበራዊ ሚዲያ ገጾች ነው። እነኚህ ማህበራዊ ሚዲያ ገጾቼ በተለይ ደግሞ ትዊተር እኔ በሚመቸኝ መንገድ አሰናድቸዋለሁ። ይህን ልልል የምልል ፈልጌ ነው። እንደ ማስፈንጠሪያ ነው የምጠቀመው ለማለት ነው። የተለያዩ የዜና አገልግሎት የሚሰጡ መደበኛ አገልግሎት ማለት ነው። አለም አቀፍ ሊሆን ይችላል። ከዛም ደግሞ አገር ቤት እኔ እማምናቸው እምነት እያለኝ የተሻለ ስራ ይሰራሉ፣ የተሻለ መረጃ ያቀርባሉ እየማስባቸው ማህበራዊ ገጽ ላይ ተሳታፊ የሆኑትንም እነሱን እከተላለሁ ከዛ እነሱን ተከትዬ ማንበብ የምፈልገውን ማወቅ የምፈልገውን ነገር ወደ እነሱ ደግሞ ገጽ ሄጄ ተስፈንጥሬ እዛ ሄጄ ያለው ማለት ነው። ስለዚህ ከዚህ አንጻር እውነት ለመናገር ማህበራዊ ሚዲያ በጣም ጥቅም አለው። ግን ኢቭን እኔ የማይመቸኝ አንዳንድ ጊዜም ደግሞ ኮምፕሊትሊ ሀሰት እንደሆነ እያወኩም ወይም ደግሞ ብዙ ሰው እየተከታተለው እንደሆነ መረጃ ያለኝ ግን ያ መረጃ ኮምፕሊትሊ እውነት ያልሆነ ሊሆን ይችላል። ወይም አንዳንዴ እውነት ነው፣ ግን ደግሞ አሳሳች ሊሆን ይችላል ሙሉ የሆነ ዜና ስለማያቀርብ፣ ያንንም መመልከት ግን ያስፈልጋል። ለምንድን ነው? ቢያንስ ቢያንስ ሀሳብ ታገኝበታለህ። ሰው ለካ የሚነጋገረው በዚህ ጉዳይ ላይ ነው፣ የሰው ልብ ትርታ ያለው በአሁኑ ሰዓት ይሄ ነው የሚለውን ነገር ሀሳብ ስለምታገኝ፣ በዛ ጉዳይ ላይ ተጨማሪ መረጃ እንድታገኝ፣ ጥያቄዎችን እንድትጠይቅ በዚህ ጉዳይ ላይ እነማን ናቸው የተሻለ መረጃ ሊሰጡ የሚችሉ ሰዎችን ብለህ እንድታውቅ ይረዳሃል። ስለዚህ የመነጋገሪያ ነጥቦችንም ማግኛ ምንጭ ነው ማህበራዊ ሚዲያ ራይት። ግን ከዚህ ሁሉ ደግሞ መካከል ለየት ብሎ ሌላ እኛ ሀገር ባለው ሁኔታ፣ ቅድም አንተ ካለንበት ከአሜሪካ ሀገር እያነጻጸርክ ስላነሳው መነሳት ያለበት ሀገር አንተ እንዳልከው እዚህ ሀገር በእርግጥ የፌክ ኒውስ ወይም ደግሞ የተዛባ የተሳሳተ መረጃ መሰራጨት ልክ እኛ ሀገር እንዳለ ሁሉ ችግር ቢሆንም ልዩነቱ እዚህ ሀገር የፈርጠም ያሉ የዳበሩ ረጅም ዓመት በሙያው ላይ የቆዩ የጋዜጠኝነት ተቋማት ስላሉ እነኚህ የጋዜጠኝነት ተቋማት ደግሞ ልክ ያንን የተሳሳተ መረጃ የሚያሰራጩ ሰዎች ልክ የማህበራዊ ገጽ ተሳታፊ ስለሆኑ ቢያንስ ባላንስ የማድረግ እድል አለ። ቢያንስ በትክክል ትክክለኛ መረጃ ከፈለግ ያንን ማግኘት የምትችልበት ምንጭ እንዳለ ታውቃለህ። እኛ አገር ግን ጋዜጠኝነቱ ለረጅም ዓመት ከመጎዳቱ የተነሳ ከዛም በተጨማሪ ተቋማዊ ቅርጽ በብዙ መንገድ ስላልያዘ፣ ታፍኖ ስለቆየ ሙያም ደግሞ በብዛት ጋዜጠኞችን ሙሉ ለሙሉ የሚያረካ ስላልሆነበት ክፍያም ልትለው ትችላለህ በሌላ በሌላ መልኩ። ያ ክፍተት እጅግ ጎልቶ ስለሚገኝ ለብዙ የተሳሳተ መረጃ እና ፌክ ኒውስ ሕዝቡ ሲሳይ እንዲሆን አዳርጎታል ብዬ ነው የማስበው። መልካም አዲሱ ወደ አንተ ልምጣ። ቀደም ሲል በዶክተር ተሻገር እና በዶክተር ቴዎድሮስ የተነሱትን ተከታትለሃል። ያንተን የግል ሁኔታ ብጠይቅህ፣ ምናልባትም የተዛባውን መረጃ እያደንክ እያሳደድክ መከታተል ስራ ሳያስገድድህ አልቀረም። በግል የራስህን መረጃዎች መከታተልህ እንዳለ ሆኖ እስኪ በስራውም ጭምር የሚገጥማችሁን ንገረን። በተለይ እንግዲህ እናንተ ቀደም ብለን ያነሳናቸውን እውነተኛ ያልሆኑ ሆን ተብሎ የሀሰት መረጃዎች የተሰራጩባቸው ምክንያታቸው ምንም ይሁን ምን ትክክለኛ ያልሆኑ መረጃዎች ሲሰራጩ እና የሚያደርሱትም ጉዳት የበረታ መሆኑን ስታስቡ መመዘኛችሁንም ጨምረ ታጫውተናለ። እነኚህ መረጃዎች ከምንጮቹ ሄዳችሁ ታጣራላችሁ። በድረገጻችሁ ላይ የተወሰኑ ተመልክቻለሁ በቅርብ ጊዜ ይመስለኛል፣ የሱዳን ፖስት የተባለ የመረጃ ምንጭ የሰጠውን የተሳሳተ መረጃ የደቡብ ሱዳን የኢትዮጵያን አምባሳደር ከሀገር እንዲወጡ ማድረጓ ኢትዮጵያ የደቡብ ሱዳን ማድረጓን የሚል ከዚያ ቀደምም ሌላ ተመሳሳይ እንዲሁ የተዛባ ዜና መሰራጨቱን ጠቅሳችሁ በሁለቱም ዋነኞቹ ባለጉዳዮች የሀሰት መረጃ መሆኑን አጣርታችሁ ወይም አንጥራችሁ ያወጣችሁበትን ቅድም የገለጽክልን ስርዓት እንድትገባችሁ ገልጸሃል። ምን ይገጥማቸዋል? በየለትለት ምን አይነት መረጃዎች ናቸው የምታገኙት? እና ለመከተል ይህንን ነገር ማረጋገጥ አለብን ብላችሁ የምትወስኑት ምን ሲሆኑ ነው? ጥሩ ጥያቄ ነው። አ ማለት አሁን እንደ ባለሙያ ታየው፣ የኛ የመጀመሪያው ስራችን ሞኒተር ማድረግ ነው፣ መከታተል ነው እና የሚመጡ መረጃዎችን የምጠራጠራቸው ፔጆችም አሉ፣ የተለመዱ ዩዚር ሳስፔክትስ የምትላቸው አሉ፣ ትኩረት የምንሰጣቸው ብዙ ተከታይ ያላቸው ቫይራል የሆን የሚችሉ ፖስቶችን ብዙ ጊዜ የመለጠፍ ልምድ ያላቸው ይሄ የምንከታተልበት የራሳችን ሶፍትዌሮችም አሉን። ማለት ሞኒተር የምናደርግባቸው በዛ ከታተላለሁ ለምሳሌ ራሴን እና እንደዚህ ፋክት ቼከር ስትሆን የመጀመሪያው ስራ በቃ እውነትም ሆነው ውሸት ተጠራጣሪ መሆን ነው እና ክሌሞች አሉ ወይ ልክ ዜና ስታነብ ክሌም አለ ወይ እውነትም ሊመስል ይችላል። ደግሞ አንዳንድ እውነት የሚመስለው ጋር ነው የሆነ ተጠረጥሩና ትሞክረዋለ። ማለት የተጻፈው ፋክት እውነት ነው ወይስ ውሸት ብለን እንጀምራለን። እና ምክንያቱም ብዙ ሰው እውነት ነው ብሎ ስላመነው እውነት ነው ብሎ የምትቀበለውን ነገር አንድ ላይሆን ይችላል። ከዚህ በፊት የሰራናቸው አሉ። እዚህ ብዙ ሰው እንደዚህ ትልልቅ ሚዲያዎች ራሱ ሸረ ካደረጓቸው በኋላ፣ ከዛ ውጭ ደግሞ በጣም የምጠረጥራቸው አሉ። ኢብን ከተከታዮቻችንም ይመጡልናል፣ ይሄን ነገር አጣሩል የሚሉ ያንና አይና። የትኛውን እናጣራ? ለምሳሌ አንደኛ ብዙ ሰው ጋር ሊደርሱ የሚችሉ ፖስቶችን ቫይራል የሆኑ ብዙ ጊዜ ሪትዊት የተደረጉ ወይም ብዙ ሸር የተደረጉ ወይም ብዙ በቁጥር ብዙ ተከታይ ያላቸው ፔጆች ሸር ያደርጓቸው ነገር ላይ ፎከስ እናደርጋለን። ማንኛውም ሀሰተኛ መረጃ ላናጣራች ከዛ ጀምርና እንዴት ነው የምናጣራ የሚለው ኔክስት ስቴፕ አለን። ለምሳሌ መጀመሪያ የሚመረጠው ሀሰተኛ መረጃውን ያወጣው ግለሰብ ጋር ወይ ተቋም ጋር ወይ ሚዲያ ኦርጋናይዜሽን ጋር እነሱን ኮንታክት ማድረግ ነው። ምንድነው የምንጫችው ብሎ ማለት ነው። ከዛ ወደ የሚቀጥለው ስቴፕ እንሄዳለን። እንዴት ነው ይሄን ነገር ዳታ ማግኘት እንችላለን ወይ ተጨባጭ ነገር ፎቶ ከሆነ ፎቶን ፎቶ ተነካክቷል ወይ ፎቶሾፕ ተሰርቷል ወይ የሚለውን ነገር ፎቶሾፕ በሚያጣሩ መተግበሪያዎች እንሞክረዋለን። ሰዎችን ማናገር ካለብንም ይሄ ትክክለኛ የሚመለከታቸውን ግለሰቦች እነሱ ጋር እንደውላለን እና ከብዙ አንግል አንጻር እንሰራና ይሄ ነገር እውነተኛ ነው፣ ይሄ ነገር ሀሰተኛ ነው የሚል የራሳችን ፍርድ እንሰጣለን። ፋክቱን እንመዝነዋለን። የራሳችን መመዘኛለን እንደዛ አድርገን እንሰራለን እና በቃ የእኛ ስራ ከጠዋት ጀምሮ ሞኒተር እናደርጋለን መጠራጠር ነው ማለት እውነተኛ የሚመስሉትንም ማለት ነው። ፋክት መጀመሪያ ለ ይሄ ነገር ኦፒኒን ነው ወይስ የሆነ እንደ ዜና ሆኖ የተሰራ ፋክት ያለው ፋክት የተቀላቀለበት ነገር ነው ወይ የሚለውን አይደንቲፋይ እናደርጋለን። ኦፒኒን ሰዎች ሀሳባቸውን የመግላጽ ነፃነት አላቸው፣ ግን በውስጡ የሆነ እውነታ ወይም መረጃ የሚመስል ነገር ካካተቱ እንጠራጠረዋለን እና የተወሰነ ስቴፕ እንሄድበታለን። የበለጠ የሚያጠራጥር ከሆነ ገፍተህ እንሄድበታለን እና ውሏችን እንደዚህ ነው የሚጀምረው የፋክት ቼከርስቶን በዛው የራስህንም መረጃ ምን እከታተልን ማለት ነው። አዲሱ ከአንተ ጋር ልቆይና የማጣራት ሂደት ስትካተሉ ለአንድ ዜና ሲወጣ የቀረበበት አቀራረብ በግል አስተያየትና በመረጃ እውነተኛ መረጃ ወይም ዜና ነክ ይዘት እንዳለው አቶ በማቅረብ መካከል ያለውን ልዩነት ትመዝናላችሁ። ምናልባት ሊያስከትል የሚችለው አንድ መረጃ የተዛባ ቢሆን ሊያመጣ የሚችለው ቃጣ ለአንድ መመዘኛ ተወስዱ ይሆን። ብዙ ነገሮች በአንድ ቀን ውስጥ ይነገራሉና ብዙ ተከታዮች ካላቸውም የማህበራዊ መገናኛ ተጠቃሚዎች መሰል ወሬዎች በየዕለቱ ቁጥር ስፍር የሌላቸው መረጃዎች ስለተፈለገ ነገር የሚባልበት ጊዜ እንደመሆኑ የግለሰቦችን ስብዕና ለማጠልሸት ሊሆን ይችላል። አንዳንድ ጊዜ ምክንያታቸውን ማስረዳት መግለጽም የሚያስቸግር ሊሆን ይችላል። ማህበረሰብ ላይ ሊያደርስ የሚችለው ይህ ዜና ሊፈጥር የሚችለው ጉዳት እንደ መመዘኛ የሚታይበት መንገድ አላችሁ እንደ ምክንያት ይሆን ከሆነ አድማጮች፣ ውይይታችን ይሄ ብቻ አይደለም። ሙሉ ውይይቱን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱን እንግዶችን ዶክተር ተሻገር ሽፈራውን፣ ዶክተር ቴዎድሮስ ወርቅ አለማው ወርቅነህንና አቶ አዲሱ ፍሩን ለጊዜያቸው አመሰግናለሁ። ጊዜ ስጥልኝ።